ካሜሩን ዋና ከተማ ያውንዴ ውስጥ ሌላ ቦምብ ፈንድቶ ቢያንስ ሀያ ሰዎች በከባድ ከቆሰሉ በኋላ የሀገሪቱ መንግስት ተጨማሪ ወታደሮች ማሰማራቱን ከትናንት በስተያ ቅዳሜ ገልጿል። ለፍንዳታው ኃላፊነት የወሰደ ባይኖርም ነፃ የእንግሊዝኛ ተናጋሪ ሀገር ለመመስረት የሚዋጉት አማጽያን ወይም ከአንድ ወር በፊት ከእስር ቤት ያመለጡ ሰዎች ሊሆኑ ይችላሉ እንደሚባል ሪፖርተራችን ሞኪ ኤድዊን ኪንዜካ ከያውንዴ ዘግበዋል። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ታቀርበዋለች። ያውንዴ የምትገኝበት ማዕከላዊ ቀጠና አስተዳዳሪ ናሴሪ ፖል ቢያ በመዲናይቱ የጸጥታ እጦት እየተባባሰ በመሄዱ ባለፈው አማታ ስለ ጸጥታ ጉዳይ ለመነጋገር ስብሰባ ጠርቶ እንደነበር ተናግረዋል። በከተማይቱ ሰላም እንዲመለስ እንዲረዱ ለእምነት መሪዎችና ለባህላዊ ገዢዎች ጥሪ ማቅረባቸውን ተናግረዋል። መሳሪያ የሚሸጡትን እንዲቆጣጠሩ መመሪያ ሰጥቻለሁ። ባህላዊ ገዢዎች እንዲካተቱ ወደ አካባቢያቸው የሚሄዱትን መጤዎች ለይተው በማወቅ አኳኋኑ የማያምር ሰው ካለ ለሕግና ስርዓት ኃይሎች እንዲያሳውቁ መመሪያ ተላልፏል። ያም ሆኖ ባለፈው ሐሙስ ውድቅት ላይ ደማስ በተባለው ሰፈር አካባቢ ሌላ ቦምብ ፈንድቶ አምስት ሰዎች ክፉኛ እንደቆሰሉ፣ አስራ አምስት ሌሎች ደግሞ ቤታቸው ከደረሱ በኋላ መቁሰላቸው እንደታወቀ ተገልጿል። አንዳንዶቹ እስረኞች እስር ቤት ሆነው ጥቃቱን ያስተባብሩ እንደነበር መረጃ አለኝ፣ ይላሉ አስተዳዳሪው ቢያ። አንዳንዶቹ የጥቃቱ አቀናባሪዎች እስር ቤት ነው ያሉት። የእነሱን መመሪያ እየተቀበሉ ውጭ ሆነው ቦምቦቹን የሚቀብሩላቸው ሰዎች አሉ። የእስር ቤቶቹ አስተዳደር ይህን ጉዳይ ተከታትሎ ህዝቡን እንዲያሳውቅ መመሪያ ሰጥቻለሁ። የአገሪቱ የጸጥታ ደህንነት መጠናከር የሚጠቅመው እነሱን መሆኑን ማስረዳት ያስፈልጋል። የፈነዱት ቦምቦች በአካባቢው የተሰሩ ናቸው ብለዋል አስተዳዳሪው። በሁለት ሳምንታት ውስጥ እንዲህ አይነት በአካባቢው የተሰራ ቦምብ ያውንዴ በሚገኝ ተወዳጅነት ባለው መንደር ሲፈነዳ ለሶስተኛ ጊዜ መሆኑን ቢያ ጠቁመዋል። በሶስቱ ፍንዳታዎች ቢያንስ ሰላሳ ሰባት ሰዎች መቁሰላቸው ታውቋል። እስካሁን ባለው ጊዜ ኃላፊነት የወሰደ ቡድን የለም። የካሜሩን የሰብአዊ መብት ማዕከል አክቲቪስት ኤድዊን አዩክ የካሜሩን መንግስት በሀገሪቱ ሰላም እንዲኖር ከፈለገ በአሁኑ ወቅት ያውንዴ ኮንዴንጉ በተባለው እስር ቤት ከሚገኙት እንግሊዝኛ ተናጋሪ አማጽያን መሪዎች ጋር መደራደር ይኖርበታል ብለዋል። መንግስት በተጨማሪም የካሜሩን ፕሬዚደንት ፖል ቢያ ሙስና ክስ ኮንዴንጉ እስር ቤት ያሰሯቸው በቀዶ ባለስልጣኖች የሚሰሩትንም መመርመር አለበት ብለዋል። የሰብአዊ መብት አክቲቪስት አዩክ መንግስት እነዚህን ሰዎች ጠርቶ በጠረጴዛ ዙሪያ ተቀምጠው ስለ ልዩነቶቻቸው እንዲነጋገሩ ጥሪ ስናቀርብ ቆይተናል። በመካሄድ ላይ ያሉትን የጭካኔ ተግባሮች ሊያቆሙ የሚችሉት በድርድር ነው። በያውንዴ ዩኒቨርሲቲ የሰላምና ልማት አስተማሪ ኢኖሰንቱ ንጎኖ ያውንዴ ብዙ የጸጥታ ተግዳሮቶች ስላሉባት በመዲናዋ ያለውን የጸጥታ ችግር በጥንቃቄ መያዝ አለባት ብለዋል። ደ 2013 ካምን ካሜሩን ለሰባት ዓመታት ያህል የገጥማትን የጸጥታ ተግዳሮት ለመቋቋም ችላ ከሆነ ህዝቡ መረጃን በማጋራት በኩል ወታደራዊ ኃይሉን በመደገፉ ነበር። አሁን ግን መንግሥት ሀገሪቱን የገጥማትን ችግር የመፍታት ፍላጎት ያለው መስሎ ስለማይታይ ህዝቡ ወታደራዊ ኃይሉን የመደገፍ ፍላጎቱ እንደ ድሮ የሚሆን አይመስለኝም ብለዋል ንጎ ነው። የካሜሩን ምስራቃዊ ክፍል ለሰባት ዓመታት ያህል በማዕከላዊ አፍሪካ ሪፑብሊክ የሚካሄደው ፍጅት ተካፋይ በመሆን ሲሰቃይ ቆይቷል። የማዕከላዊ አፍሪካ ሪፑብሊክ አማጽያን ሰርገው በመግባት ግድያ እንደሚፈጽሙ የቦኮ ሐረም አሸባሪዎች ሰርገው እየገቡ ግድያ ሲፈጽሙ አስረኛ ዓመታቸው መሆኑን እስካሁን ባለው ጊዜ ቢያንስ ሶስት ሺህ ሰዎች እንደተገደሉባት ታውቋል። ፈረንሳይኛ ተናጋሪዎች በሚበዙበት ካሜሩን ምዕራባዊ ክልል ያሉት እንግሊዝኛ ተናጋሪ በሚያካሂዱት የመገንጠል አመፅም ቢያንስ ሶስት ሺ የሚሆኑ ሰዎች ማለቃቸው አምስት መቶ ሺ የሚሆኑት ደግሞ ከመኖሪያቸው መፈናቀላቸው ተገልጿል። በሌላ በኩል ደግሞ ከኢኳቶሪያል ጌኒ ጋር ባለው የድንበር ጠብ ምክንያት የካሜሩን ወታደሮች ሰፍረዋል። በያውንዴ የሚፈጸሙት ጥቃቶች ካላበቁ በስተቀር ወታደራዊው ኃይል በብዙ አቅጣጫዎች የመከላከል አቅሙ ሊዳከም ይችላል የሚል ስጋት ከሲቪሉ በኩል እንደሚሰማ ታውቋል። አድማጮች፣ በካሜሩን ስላለው ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ያቆየን።